ማህደረ ዜና ኢትዮጵያውያን መረጡ ትናንት አልመረጡምም ታሪክ ለሞላባት ከታሪክ ብዙም ለማትጠቀመው ምንም ለማትማረው ግን ታሪክ ለማትጠግበው ሀገር ሌላ ታሪክ የተቃርኖ እውነት ምርጫው መነሻም የመምረጥ አለመምረጡ፣ ሂደት ማጣቀሻም የወደፊት አስተጋቦቱ መድረሻችን ነው። ላፍታም አብራችሁን ቆዩ። እነሱ ድምፅ ሰጡም መረጡም። ልማታችን ያስቀጥላል ብለን የምናምንበትን ፓርቲ በነጻነት እየመረጥን አገር ሊመራን የምለውን አስቀምጫል። እነዚህኞቹም ድምፅ ሰጥተዋል ግን አንድም አልመረጡም። ሁለትም መራጭ አስመራጩ ፈጣሪ ነው ባይ ናቸው። ምን ይደረጋል እንግዲህ አንድ ፓርቲ ይዞ ምርጫ የሚባል ነገር መቼም እንግዲህ ግራ ይገባል። እግዚአብሔር የተመሰገነ ነው። ያስተካከለውን ሰው ያስቀምጠልን። እነሱም አልመረጡም፣ ግን ተመረጠላቸው። በቃ እየተቀበሉን ራሳቸው ኤክስ ነው የሚያደረጉት፣ ንብ ላይ ነው የሚያደረጉት። እያለቀሰን ነው የወጣ ነው ሊቀመንበር የሚባሉት እና አመራሮች ሚኒስትር ቤቱ ገብተው የሚፈልጉትን ከኔው ላይ ሰዎች እንዲያደርጉ የሚያደርግ ስራ ነው የሚሰሩት። ያሉ እሷ በእርግጥ መርጣለች፣ ሌሎቹንም ታሳስባለች። በእንግሊዘኛ አማርኛ ቅይጥ ቋንቋ ወጣቱ ብዙ ጊዜ እንደዚህ አይነት ነገር እንደዚህ አይነት ምርጫ አክቲቪቲዎች ላይ ብዙ ፓርቲስፔት አያደርጉም። የወጣቱ ኦፒኒየን ያስፈልጋል ግዴታ። ማሳሰቢያው ለነሱ ነው ለወጣቶቹ ያው፣ ካርድ የወሰድኩት ያው የተሻለ ነገር ይኖራል ብዬ ነበረ። ግን ያው ካየውት አንጻር እጅ ለመምረጥ ፍላጎት የለኝ። ምን አይነት ውሳኔ ይወስኛለሁኝ? ከዚህ በኋላ ሌላ የምርጫ ፓርቲ ስልጣኝ ካላወጣ በስተቀር ይህ መንግስት ባለበት ላይ ምንም አይነት ምርጫ ላልመሳተፍ ወስኛለሁ። እሳቸው ፖለቲከኛ ናቸው፣ የምክር ቤት እንደራሴ። ድምጽ ድምፅ ሰጡ፣ መረጡ? አይ አልመረጥኩም አለ መረኔ። የምርጫ ካርድም አልወሰዱም ነበር? አልወሰድኩኝ። ምንድን ነው አመፅ ነው ይሄ ሊባል ይችላል። ግን ያው ከመብቶች ከመጠቀም አንዱ አካል ነው ብዬ ስለማምን አማራጭ በሌለበት ምርጫ አለ ብዬ ስለማላምን ካርዳር ወሰድኩኝ። ስልሳ ያክል የፖለቲካ ፓርቲዎች እንደተሳተፉ ከእነዚህ ውስጥ እርሶ ከአምስት አመት በፊት ለምክር ቤት እንደራሴነት የተመረጡበት አንድነት ፓርቲ አንዱ ነው እና ለምንድን ነው ያንን ፓርቲ ያልመረጡት ወይም ሌላ ፓርቲ የሚሆን ለምን ስናው ድምፅ ያልሰጡት? የኛ ፓርቲ ለሚፈልጉት ሰው ሰው ስለሰጡት የእኛ አንድነት የለም። ስለዚህ አማራጭ አልነበረም እና አማራጭ ከሌለ ምርጫ የለም። ምርጫ ከሌለ ደግሞ ካርድ መውሰድ ትርጉም የለውም። ኢትዮጵያ መረጠች አልመረጠችም፣ ወይስ ተመረጠላት? ከትናንት የተረፈን ጥያቄ፣ ግንቦት 1983 እስከ ዛሬ ላልተመለሰ ጥያቄ የዳረገ ታሪክ ተፈጽሞባት ነበረ የ14ተኛ ክፍለ ግዛቷ ነፃነት ከአዲስ አበባ የተፈቀደበት ወደ ባልባነቷ የተረጋገጠበት ታሪክ፣ 17 ዘመን የጸናው ወታደራዊ ሶሻሊስታዊ መንግስት በስኪያኔው አማጺ ቡድን የተተካበት የሰላም የዲሞክራሲም፣ የፍትህ ተስፋ የተንጀቀጀቀበት ታሪክ በእርግጥም የተስፋውን ያክል አይሁን እንጂ ኢትዮጵያም ከቀድሞ አካሏ ከአዲስ ጎረቤቷ ጋር መቶ ሺዎችን ካረገፈ ጦርነት እስከተዘፈቀችበት ጊዜ ድረስ አንጻራዊ ሰላም ሰፍኖባታል። ያኔም ግን ግንቦት ነበረ 1990 ከጦርነቱ በፊት ብቅ ያለው የመድብለ ፓርቲ ስርዓት የፕሬስ ነፃነት፣ የፍትህ ዴሞክራሲያዊ መርህ በጦርነቱ መሃል በጦርነቱ ማግስትም ብልጭ ድርግም እያለ አዝግሞ ታሪካዊቱን ሀገር ለሌላ ታሪክ አቀበለ። ለ1997 ኢትዮጵያን ለ14 ዓመት የመራው የቀድሞው አማጺ ቡድን ኢህአዴግ ጠመንጃ መትረየሱን አስቀምጦ በአንዳንዶች አገላለጥ ደብቆም የምርጫ ካርድ የጨበጠበት ተቃዋሚ ፖለቲከኞች ክፍፍል ንትርካቸውን ሸፍነው ባንድ የቆሙበት ጋዜጠኞች፣ የመብት ተሟጋቾች፣ የሲቪል ማኅበራት ድክመታቸውን በጥንካሬ የከደኑበት ታሪክ። ያኔም ታዲያ ግንቦት ነበረ። የሰላም፣ የዲሞክራሲ፣ የፍትሁ ተስፋም ከተስፋ አልፎ በገቢር ብልጭ ያለበት ምርጫ ግን በ1983 ግንቦት የፈለቀባት ዛር ምስ ግብሩ ደም ሆነና የ1997ቱን ምርጫ ያጀበው የግንቦት ቦረንትቻም ውልስቶም በውዝግብ ግጭት፣ ግድያ፣ እስራት፣ እመቃ፣ ክፍፍል አሳረገ። በአምስተኛ ዓመቱ በ2002 ሌላ ምርጫ ሲደረግ በ1997 እንደ ተወርዋሪ ኮከብ ተግ ቦግ ብሎም ባፍታም ጥፍት ድርግም ያለው ተስፋም በእርግጥ ትዝታ ነበረ ግን እንደገና ግንቦት፣ እንደገና ምርጫ፣ እንደገና አዲስ ታሪክ። ምናልባትም የሉሲን በመሰለ ቅርሷ፣ ቀይ ቀበሮን በመሰሉ አራዊቶቿ፣ የአውሮጳ ቅኝ ገዢዎችን ድል በመንሳት ጀግንነቷ በዓለም የምትደነቀው ሀገር በ2002 ነፃ ምርጫ አስተናገደች ተብላ ለገዢ ፓርቲዋ ኢህአዴግ የ99 ነጥብ 6 በመቶ ድል አስመዝግባ ዓለምን እንደገና አስደነቀች። በያኔው ምርጫ ለምክር ቤት እንደራሴነት የበቁት ብቸኛው የተቃዋሚ ፓርቲ እጩ አቶ ግርማ ሰይፉን ስለ ትናንቱ ምርጫ እንዲነግሩን ሀሏል ናቸው። ዛሬ ትላንት፣ ያው አብዛኛው ካርድ እንዲወስዱ ፋሲሊቴት የተደረገው ወይ የሚደግፍ ወይም ደግሞ ግን ካልመረጠ የሚሰራ ተብለው በእንትን ባደረጉት ነው በማንኛውም ብቻ አይነት መንገድ ካርድ የወሰደው ሰው በተወሰኑ አካባቢዎች እየወጣ እየመረጠ መመለሱን አይቻለሁ። የታወቀ ነገር ነው። እኔ አሁን በታወቀ ነገር ላይ አሁን ሰርፕራይዝ ድም የሚሆንበት ነገር የለም። ባይሆን እኔ አሁን አንዳንድ የሰማዋቸው ውጤቶች ያስገረሙኝ ውጤቶች አሉ። በባህር ዳር አካባቢ ላይ ሰማያዊ ፓርቲ ያገኛቸው ውጤቶች በጣም የሚያስገርሙ ናቸው። ገዢው ፓርቲ ሶስት መቶ ሀምሳ ሲያገኝ የሰማያዊ ሶስት መቶ አርባ እንደዚህ ምናምን እያገኘ አሁንም ከተማ ውስጥ ያሉት የጊዜያዊ ውጤቶች የተለጠፉትን በምናየበት ጊዜ በሁለተኛ ደረጃ ያለው የሰማያዊ ፓርቲ ውጤት ነው ስለዚህ ገዢው ፓርቲ ፓርቲዎችን ለማንቋሸሽ ጥላሸት ለመቀባት የሚሄድበት መንገድ ሰው ገልብጦ የሚሰማው መሆኑን የሚያሳይ ነው። የመረጠም የተመረጠለትም ምርጫ የለም ብሎ ተስፋ የቆረጠው ኢትዮጵያዊም ተቃራኒ ስሜት የተንጸባረቀበት የትናንቱ ምርጫም ሌላ እውነትም ታይቶበታል። እውነት አንድ፣ የትናንቱ ምርጫ የቀድሞው የኢትዮጵያ ጠንካራ መሪን ጠቅላይ ሚኒስትር መለስ ዜናዊ ከሞቱ ወዲህ ለመጀመሪያ ጊዜ የተደረገ ነው። እውነት ሁለት ከዚህ ቀደም የተደረጉ ምርጫዎችን በተለይም የ1997ና የ2002ቱን ምርጫዎች በቅርብ የተከታተሉት የአሜሪካው ካርተር ማዕከልና የአውሮፓ ህብረት ታዛቢዎች ሂደቱን አልተከታተሉትም። የአውሮፓ ህብረት ግን ታዛቢዎቹን ላለመላኩ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሰጡት ምክንያት ሀብታሙ ማህበር የገንዘብ ወይም የበጀት እጥረት ስላለበት ነው የሚል ነበረ። የብራስልሶ ወኪላችን ገበያው ንጉሥ ያስታውሰናል። ጠቅላይ ሚኒስትሩ የአውሮፓ ህብረት በበጀት ምክንያት አይታዘብም ያሉበትን መግለጫ ተከትሎ የህብረቱን ከፍተኛ ባለስልጣን ጠይቂያቸው ነበር። የእሳቸው ቃል አቀባይ ያረጋገጡልኝ ምንድን ነው? ምርጫውን በሚያስተናግደው ሀገር መጋበዝ ያስፈልጋል። ስለዚህ የኢትዮጵያ መንግስት ህብረቱን በኦፊሴል የምርጫ ታዛቢ ቡድን እንዲልክ አልተጋበዝንም የሚል ነው የነበረው። አሁን እንደገለጽከው ግን የተገለጸው ምንድን ነው? ባለፉት የምርጫ ታዛቢ ሪፖርቶች ላይ መተማመን ሳይኖር እና እርማትም ሳይደረግ አሁን ሌላ ታዛቢ መላኩ አስፈላጊ ሆኖ አላገኘነውም የሚል ነው። በሌላ መልኩ ግን እነሱም ቢሆን ለውጥ ሊያመጡ በማይችሉበት የምርጫ ስርዓት ላይ ለመሳተፍ ፈቃደኛነቱ ወይም ፍላጎቱ እንደሌላቸው ነው የሚያረጋግጠው። በትናንቱ ምርጫ ድምፁን ለመስጠት ሰላሳ ሰባት ሚሊዮን ህዝብ ተመዝግቦ ነበረ። ከተመዘገበው ድምፁን የሰጠውን ህዝብ ቁጥር ለማወቅ ትንሽ ጊዜ ይጠይቃል የምርጫውን ውጤትም እንዲሁም አቶ ግርማ ግን መራጩንም ውጤቱንም መገመቱ አይገድም ባይ ናቸው። የገዢ ፓርቲ ልሳን የሆነው አይጋ ፎረም መቶ ፐርሰንት አሸንፈናል የሚል ወሬ ያለው እኔ ቢሆን ምንም አይገርም። የትናንቱን የድምፅ አሰጣጥ ሂደት የተከታተሉት የፖለቲካ ተንታኝ ሳንዴ ኦኬሎ እንደሚሉት ከምርጫ ዘመቻው ጀምሮ ደካማ የነበሩት ተቃዋሚ ፓርቲዎች ከትናንቱ ምርጫ ተአምር ሊጠብቁ አይገባም አይችሉም። በምርጫ ዘመቻ ወቅት ገዢውን ፓርቲ በቅጡ የፈተኑ ጠንካራ ተቃዋሚዎች በእውነቱ አላየሁም። ይሁንና አንዳንዶቹ ተቃዋሚዎች ሀሳባቸውን በግልጽ ለማሳየት የሞከሩ ነበሩ። ብዙ ቁጥር ያለው ድምፅ በማግኘት ግን ገዢውን ፓርቲ የሚያሰጉ አይደሉም። ቁጥር የመቶኛ ስሌቱን ባናውቅም ገዢው ፓርቲ ማሸነፉም እርግጥ ነው። እናም ኢትዮጵያን ለአምስት ዓመት ይመራል። ይመራል ለማለት አልችልም፣ ይገዛል ይገልጸዋል። እንግዲህ ገዢ ደግሞ እንዴት እንደሚገዛ ራሱ ነው የሚያውቀው። መምራት በቃ አይችሉም፣ ምክንያቱም ሕዝቡ ልክ አይደለም እያለ መልስ እየሰጣቸው ባለበት መስመር እነሱ ደግሞ እኛንን የእኛ መስመር እያሉ ባሉበት ሁኔታ ሊመሩ ይችላሉ ብዬ አላስብም። ስለዚህ ሊገዙ ይችላሉ። ያው የሚገዙት ደግሞ መሳሪያ ስላላቸው ገንዘብ ስላላቸው ህዝቡን በተለያየ መንገድ አፍ ነው ሊገዙት ይችላሉ። ግን የአመቃ ግን የራሱ ደረጃ ይኖረዋል ብዬ አምናለሁ። ይሄ የሚወሰነው ህዝቡ አሁን እየተደረገ ያለው ነገር ከበቂ በላይ ነው ብሎ ማመንና መወሰን ሲችል ነው። የተቃዋሚ ፓርቲዎችስ እንቅስቃሴ ወይም አደረጃጀት እንዴት መሆን አለበት? ምንድን ነው የትናንቱ ምርጫ ያስተማራቸው? ወይም እስከ ትናንት የነበረውንም ሂደት ጠቃቅሰው ባጭሩ ይንገሩኝ። አሁን ምርጫ ውስጥ የገቡት በሙሉ ተቃዋሚ ፓርቲዎች አንድነት የወሰደውን ቁርጠኛ የምርጫ ፖለቲካን ወስደው ካልሰሩ መፍረስ ነው ያለባቸው። አንድነት እዚህ ደረጃ ላይ እንዲደርስ የተደረገው በቁርጠኝነት ምርጫ ገብቼ ያሸንፋለሁ ብሎ ከልብ ስለሰራና አሸንፋለሁ ስላለ ነው የፈረሰው። ስለዚህ ወይ በሚፈርሱበት ልክ መሆን አለበት። ያለበለዚያ ደግሞ መፍረስ ነው ያለባቸው። እና እኔ አሁን ሁላቸውን ቢጠይቁኝ ገሌ ከገሌ የሚባል የለም ሁሉም ፓርቲ መፍረስ ነው ያለበት። ኢትዮጵያም ከውጭ በተለይም ከምዕራባውያን ጋር የሚኖራት ግንኙነትም ምናልባት በነበረበት ይቀጥል ይሆናል። ሰሞኑን በዚህ በኢትዮጵያ ምርጫ ላይ የወጡትን የሚዲያ አስተያየቶች ብናነሳ የመንግስታቱና የምዕራቡ አስተያየት ምንድን ነው የሚለውን ሊገልጽልን ይችላል። ሁለት ነገር ያለ ይመስላል። አንደኛ ነገር ምዕራባውያኑ ለዚህ ለጸረ ሽብር ትግሉም ሆነ በአካባቢውን ለማረጋጋት ኢትዮጵያ ትመቻቸዋለች። እንደዚሁም ደግሞ ከቅርብ ጊዜ ወዲህ የራሳቸው ትልቅ ኩባንያዎችም እየገቡ መሬት የሚያገኙበት ሁኔታና ኢንቨስት የሚያደርጉበት ሁኔታ አለ። ስለዚህ ቢዝነስ ለመስራትም ሆነ የፖለቲካ ስራ ለመስራት ኢትዮጵያ በጣም አስፈላጊ መሆኗን ስምምነት አለ። በሌላ መልኩ ግን የኢትዮጵያ መንግስት ገበያው ላቋርጥ፣ ኢትዮጵያ ታስፈልጋቸዋለች ሲባል የኢትዮጵያ መንግስት ወይም ኢህአዴግ የሚመራው መንግስት ያስፈልጋቸዋል ማለት ነው ወይስ ሀገሪቱ እንደ ሀገር መንግስቱ ምንም አይነት ይሁን ያስፈልጋቸዋል ነው? አንድ የማይገባ ነገር ስላለ ነው ይህን የጠየቅኩ። አሁን ባለው ሁኔታ ኢትዮጵያ ታስፈልገዋቸዋለች ሲባል እነሱ ለሚፈልጉት ፖሊሲና ለሚሰጡት ግዳጅ ወይም ደግሞ ለሚልኩት ኢንቨስተር አመቺ ሁኔታ የሚፈጥር ሀይል ያለው መንግስት ነው የኢትዮጵያ መንግስት። አንድም ይህንን ጥቅምና ተልዕኮ ሊፈጽም የሚችል የሚታይ ሌላ ሀይል የሚተካ አለ መስሎ ካልታያቸው ለነሱ አመቺ የሆነውን ሀይል መደገፋቸው የማይቀር ነው። ስለዚህ በዚህ ይስማማሉ። በሌላ መልኩ ግን ይሄው መንግስት በሰብአዊ መብት ጥሰት በጋዜጠኞች፣ በሲቪል ማህበራት፣ በዚህ በአሸባሪ ህግ በእነዚህ ነገሮች ላይ የራሳቸው ተቋማት ሁሉ የሚያወጡት መግለጫ ስላለ፣ የራሳቸው መንግስታት ሁሉ የሚያወጡት መግለጫ ስላለ ይህንን ስሙንና ይህንን የሚያደርገውን ነገር ደግሞ ተሸክሞ ዝም ብሎ መቀጠሉ የሚያሳፍርም የሚያስወቅስም ሆኖ እያገኙት ነው። ስለዚህ በማንኛውም መንግስት ባለስልጣን፣ የማንኛውም የፓርላማ አባል የኢትዮጵያ መንግስት በበጎ መልኩ ሲያወድስ፣ በሰብአዊ መብት ጥሰቱ፣ ተቃዋሚዎችን በማዋከቡ፣ ጋዜጠኞችን በማሰሩ፣ የሲቪል ማህበራትና የሙያ ማህበራትን ማፈኑ፣ እነዚህን በሁሉም ይስማማሉ። ስለዚህ እነዚህን ሁለቱን አቻ ስሎ እንዴት ነው መቀጠል የሚቻለው? ከዚህም ያለውን መንግስታት አይናቸውን ጨፍነው የኢትዮጵያን መንግስት እየረዱ ነው የሚለውን ነገር ትችት ማስታገስ ይፈልጋሉ። ኢትዮጵያንም ቅድም እንዳልኩ በኢህአዴግ ስር ያለች ኢትዮጵያ ለጊዜው ተመችታቸዋለች። ስለዚህ አስተማማኝ ሁኔታ ሳይኖር ማጣት አይፈልጉም። ይህንን ሁኔታ ግን ለማመቻቸት ምናልባት የኢትዮጵያ መንግስት በሚታዩት ችግሮች ላይ እርምጃ ወስዶ እነሱንም ከወቀሳ እንዲያድናቸው የኢትዮጵያን መንግስት የተለያየ የተሻለ ኢሜጅ እንዲኖረው ወይም ገጽታ እንዲኖረው ለማድረግ ጥረት ያደርጉ ይሆናል ወይም ማድረግ አለባቸው የሚሉ ጋዜጦች ከየአቅጣጫው እየወጡ ነው። እንግዲህ ወደፊት የሚታይ ነው የሚሆነው። ወደፊት ይታያል። ኢህአዴግ ስልጣን የያዘበት ሰላሳኛ ዓመት በአለም ከስድስተኛው ብሔራዊ ምርጫ ጋር ሲከበር ወደፊት እና ይሆናል። ነጋሽ መሐመድ ነኝ። ቸር ያሰማን።